ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድዋ ላይ ይገነባል የተባለው የፓን አፍሪካ ዩኒቨርሲቲ የመሠረት ድንጋይ አኑረው ከህዝቡ ጋር ተወያይተው ነበረ። ህዝቡ ባቡሩ በአድዋ በኩል ይለፍልን ብሎ ሲጠይቅ እንደው የመቀለ ሽረ፣ ሑመራ መስመር በእኛ ዕድሜ የሚሰራ አይደለም ብለው በመናገራቸው ከፍተኛ ህዝባዊ ቁጣን ፈጥሯል። ይባስ ብሎም ወልዲያ፣ ሀራ ገበያ፣ መቐለ የባቡር መስመርም ስራው ከተቋረጠ ስድስት ወራትን እንዳስቆጠረ እየተነገረ ነው። የአረና ትግራይ ሊቀመንበርና የፖለቲካ ሳይንስ ምሁሩ አቶ አብርሃ ደስታ በዚህ ጉዳይ ተከታይን ብሏል። የኢህአደግ መንግስት ለትግራይ ህዝብ ያለውን ንቀት እያሳየን ነው ያለው። ስለዚህ በደሉ የከፋ አድርጎታል፣ አሁን በባቡሩ ጉዳይ። ስለዚህ የትግራይ ህዝብም ኢህአዴግን ሴራ ገብቶታል፣ ማርጂናላይዝ የማድረግ ስትራቴጂውም ስለገባ አሁን ከፍተኛ የተቃውሞ እንቅስቃሴ አለ። ዘጻት በሚባል የብዕር ስም በሳልና ተቺ ጽሁፎችን በመጻፍ ይታወቃል። ይህ የአምደ መረብ ጸሐፊና በፖለቲካው መስክ ንቁ ተሳታፊ የሆነ ምሁር በበኩሉ ተከታይን ብሎናል አሁን ህዝቡ ላይ በተለይ ትግራይ አካባቢ ያለው ወጣቶች በብዛት ባለን የሚዲያ አማራጭ ሶሻል ሚዲያ ትዊተር፣ ፌስቡክ ላይ ነው በዋናነት ቁጣውን እየገለጸ ያለው። ባለፈው እሁድም መቀለ ዩኒቨርሲቲ ላይ በነበረው የስፖርት ውድድር ይህንን ቁጣ የማሰማት እቅድ እንደነበረ መረጃዎች አሉ። ይመስለኛል ግን በታሰበው ደረጃ አልሄደም። ምክንያቱም ቀደም ብሎ ፖሊስ መረጃ ደርሶት በዛ ያለ ቁጥር ያለው ፖሊስ ተገኝቶ ስለነበረ ወጣቱም ይህን በመስጋት ያንን ፓምፕሌት ወይም በቃል ተቃውሞን ማሰማት አልቻለም። ግን በነገታው በራሪ ወረቀቶች እንደተለጠፈው እኛም ከዛ መረጃ ሁለት ምስሎች መጥቶ ግን አይተናል። ስለዚህ ህዝቡ ጋር ያለው ቁጣ ከፍተኛ ነው። መገለጫዎችም የተለያዩ ናቸው። በየሻይ ቤቱ፣ በየባሩ፣ በየቦታው የሚነገረው ስለዚህ ጉዳይ ነው። ህዝቡ በከፍተኛ ደረጃ ቁጣ ላይ ነው ያለው። የቁጣ መነሻ አንድን ፕሮጀክት መሰረት ነው። ከዚያ በላይ ግን ያስቆጣው ነገር ግን እንዴት ቢያንስ እንኳን ይህንን የኛን ጥያቄ ትንሽዬ ቦታ ሰጥተው እንዴት መልስ ምላሽ ወይም መግለጫ መስጠት አቃታቸው። ሌላው የፖለቲካ ንቁ ተሳታፊና የአምደ መረብ ጸሐፊ ወጣቱ ምሁር ባሻይ ደስታም የፌዴራል መንግስት ትግራይን በኢኮኖሚ እያገለላት ነው የሚለው አቋሙን አንጸባርቋል። ትልቁ ስጋት የኢኮኖሚክ ማርጂናላይዜሽን ይፈጠራል። ሁለተኛ ነገር ደግሞ በጀት አለቀ። እንደ አንድ መሪ በጀት አልቀዋል እንደዚህ ተራራ ነው ከመልካም ምድር ጋር የተያዘ ምክንያት አቸጥል ሲጀመር ዕቅድ ሲወጣ ይህንን ታሳቢ አድርጎ የወጣ ዕቅድ ነው። ሁለተኛ ነገር ደግሞ ብርም ሊያልቅ ከሆነ ትግራይ ላይ ሲደርስ አይደለም ብር ማለት ያለበት ነው። በቃ በቀጣይም የወጣ ስሜት እየተገለጠ ያለ ትግራይ በኢኮኖሚ ማግኛ ላይ የምትደረግበት ምክንያት ሊኖር አይገባም። ወጣት ትውልድ ይህንን አይቀር ትግራይ ውስጥ የተፈጠረው ከፍተኛ የህዝብ ቁጣ ወደ አደባባይ ለማውጣት በአስቸኳይ ጊዜ አዋጁ ምክንያት መቸገራቸውን የገለጹት የዓረና ትግራይ ሊቀመንበር አቶ አብርሃ ደስታ በመቀጠልም እንዲህ ብሏል። የኢህአደግን መጥፎ መንገድ ህዝብን የሚጎዳ መንገድ ወጣቱ አጠቃላይ ህዝቡም እንዲረዳ በማድረግ በእኛ ላይ በትግራይ በተለይ ደግሞ በትግራይ አካባቢ የሚፈጥረውን የማግለል ስትራቴጂ እንዲረዳ ተረድቶ ደግሞ ተደራጅቶ መውትን ማስጠበቅን ማስከበር እንዳለበት ጥቅሙን ማስከበር እንዳለበት ነው የምናስተምረው። ከዛ ባለፈ እያደራጀን እንቆያለን። ያው ጊዜው ምርጫ ሲደርስ ደግሞ አሁን ለህዝብን የማይጠቅም ስርዓት ። التغييرات عشان نقول، للتقويم التي تتمكن من المساعده التي تتمكن من من المساعده التي تمكن من المساعده التي ጥረት እያደረግን ነው ያለ ነው። ከዚህ ቀደም ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመቀለ ከተማ ነዋሪ ያለውን ስር የሰደደ የውሃ ችግር እንዲፈቱለት ሲጠይቃቸው ብድር ወይም እርዳታ ሲገኝ ይሰራል ብለው ሲመልሱ ህዝቡ እቅዱን አብ ሰማይ ለለ ደበና፣ ማለትም ሰማይ ላይ ያለ ዳመና ሲል ተችቷቸው ነበረም። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም